ባለፉት ሶስት ቀናት በመንግስትና በፋኖ ታጣቂዎች መካከል ግጭት ተቀስቅሶባት የነበረችው የደቡብ ጎንደር ዞን ዋና ከተማ ደብረ ታቦር ዛሬ ወደ አንጻራዊ መረጋጋት መመለሷን ነዋሪዎችና የአካባቢው አስተዳደር ገልጿል። በግጭቱ ተዘግተው የቆዩ የንግድ ተቋማትና የመንግስት መስሪያ ቤቶችም መከፈታቸውን ነዋሪዎች ለአሜሪካ ድምፅ ተናግረዋል። በከተማዋ ግጭት እንደነበረ ትናንት ሰኞ በፌስቡክ የማኅበራዊ ትስስር ገጹ በወጣው መግለጫ ያረጋገጠው ታቦር ከተማ አስተዳደር በተሳሳተ መንገድ ለተሰለፉ ስል የጠራቸው አካላት ወደ ሰላማዊ መንገድ እንዲመለሱ ጥሪ አቅርበዋል። የዚህን ጉዳይ ዝርዝር አስቴር ምስጋናው ይዛለች። በአማራ ክልል በደቡብ ጎንደር ዞን ደብረ ታቦር ከተማ ባለፈው ሳምንት ቅዳሜ ሐምሌ 27 ቀን 2016 ዓ ም በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል ተቀስቅሶ እንደነበር በተገለጸው ግጭት ምክንያት ዝግ ሆነው የቆዩ የመንግስት መስሪያ ቤቶችና የንግድ ተቋማት ዛሬ ማክሰኞ ወደ ስራ መመለሳቸውን ለደህንነታቸው በመስከት ስማቸውን በይፋ እንዳንጠቅስ የጠየቁን አንድ ነዋሪ ለአሜሪካ ድምጽ አረጋግጠዋል። ባሶች ሰርቪሶችም እየገቡ ነው። ዩኒቨርሲቲ ነው ያለሁት። ሰርቪሶች ግን ሄደው ሌክቸሮች ምናምን ምትዋል። አስፋልቱ አካባቢ መኪና እንቅስቃሴ አለ፣ ይሄዳል ይመጣል መኪና። ትናንትና ከሰዓት አካባቢ አስራ አንድ ሰዓት አስር አካባቢ አስር ሰዓት አካባቢ ተኩስ ነው አሁን ላይ ተኩስ የለም። መኪና ይሄዳል ይታየኛል። በተመሳሳይ ምክንያት ስማቸውን እንዳንጠቅስ የጠየቁን ሌላ ግለሰብም የዞኑ ዋና ከተማ የሆነችው ደብረ ታቦር ባለፉት ሶስት ቀናት ነበራት ያሉትን ድባብ እንዲህ ገልጸውታል። የደብረ ታቦር ከተማ ያው ሰላማዊ እንቅስቃሴ ተጀምሯል ሚሆነ ነው። ቅዳሜና እሁድ ዝግ ነበረ። ያ ትናንትና ተወሰኑ ሱቆች ተከፍተዋል። ዛሬ ደግሞ ሙሉ በሙሉ እንቅስቃሴ ተጀምሯል። ቅዳሜ ጠዋት ላይ አካባቢ አንድ ሰዓት ተኩል አካባቢ ላይ በዚህ በደብረታቦር ከተማ አቦ የሚባል አካባቢ ላይ ነው የባንድ ታጣቂዎች የገቡ። አራት ሰዓት ለአምስት ሰዓት ያህል ቆይቷል። ከባድ መሳሪያም ነበረ ፖሊስ ጣቢያም ያለው ነገር ኖርማል ነው። ትራንስፖርትም አለ። በጉዳዩ ላይ ለማነጋገር የደወልንላቸው የደብረታቦር ከተማ ከንቲባ አቶ ደሴ መኮንን ስልኩን አንስተው ምላሽ ለመስጠት ፍቃደኛ ሳይሆኑ ቀርተዋል። የደብረታቦር ከተማ አስተዳደር ኮሚኒኬሽን ጽሕፈት ቤት ትናንት ሰኞ በፌስቡክ ማህበራዊ ትስስር ገጹ ላይ ባወጣው መግለጫ በከተማዋ ውስጥና በዙሪያዋ ሰሞኑን ግጭት ተቀስቅሶ እንደነበር አረጋግጦ አሁን ወደ ቀደመ ሰላሟ መመለሱን አመልክቷል። የከተማ አስተዳደሩ አያይዞም በተሳሳተ መንገድ ለተሰለፉ ሲል የጠራቸው አካላት ወደ በሰላማዊ መንገድ እንዲመጡም በመግለጫው ጥሪ አቅርቧል። ስሜ ቢጠቀስ ጉዳት ሊደርስብኝ ይችላል፣ በማለት ስሙን እንዳን ጠቅስ የጠየቀን የደብረ ታቦር ከተማ ነዋሪ ባለፈው ሳምንት ቅዳሜ በተቀሰቀሰው ግጭት ሲቪል ሰዎች መጎዳታቸውን ለአሜሪካ ድምጽ ተናግሯል። ላይም ጉዳት ደርሷል። ወደ አምስት ሰዎች ያው በዛው አካባቢ የምናውቃቸው ናቸው። ዙሮ ዙሮ ያው በስም መጥቀስ ባልችልም መሆን የተኩስ ልውውጥ ነበረ። ከዛ በተኩስ ልውውጥ መካከል ያው ብዙ ጊዜ ጉዳት የሚያደርሱት በንጹሃን ላይ ነው። በከተማው በነበረው ግጭት ባልታወቁ ሰዎች ላይ ደረሰ የተባለውን የጉዳት መጠን ለማወቅ ለደብረ ታቦር ስፔሻላይዝድ ሆስፒታል ስራ አስኪያጅ አቶ ደንበሩ ባይለየኝና በኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ስራ አስኪያጅ አቶ አለባቸው ብርሃኑ የእጅ ስልክ ላይ ብንደውልም ባለመነሳቱ ምላሻቸውን ማካተት አልቻልንም። በመንግስትና በፋኖ ቡድን ታጣቂዎች መካከል የተቀሰቀሰው ግጭት አንድ ዓመት ባስቆጠረበት በአማራ ክልል ላይ ለአስር ወራት ተደንግጎ የቆየው የአስቸኳይ ጊዜ አዋጅ ከተገባደደ በኋላ በደቡብ ጎንደር ዞን ዋና ከተማ ውጊያ ሲካሄድ ያሁኑ የመጀመሪያው ነው። ለአሜሪካ ድምጽ አስቴር ምስጋናው